አሜሪካ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል፣ በዚህም የተነሳ እዚህ ያለ ነው የቲያትር ባለሙያዎች አንድም ተጠያቂዎች፣ ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ታዋቂው የቲያትር አዘጋጅና ተዋናይ ተስፋዬ ሲማን የሰማ ነው። ዘመናዊ ቲያትር ከኢትዮጵያ ጋር የተዋወቀበትን መቶኛ ዓመት ለመዘከር ከሰሞኑ አንድ ዝግጅት ተካሂዷል። ቆየት ብለን ሙሉ ዘገባውን እናስደምጣችኋለን። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ ሲጠይቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በካይተ ይወስዳታል። አንተ ደግሞ የምትፈልጋት ከሆነ እና ለሆነ ይወሰደኝ የህግ ባለሙያ ሴቶች ማህበር በጋምቤላ ክልል በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን በተመለከተ የዳሰሳ ጥናት ይፋ አድርጓል። ካጥኚዎቹ እንዲሁም ከልማዳዊ ድርጊቶቹ ተጎጂዎች ጋር ቆይታ ይኖረናል። እነዚህና ሌሎች መሰናዶዎች የተካተቱበትን ዝግጅት ሀብታሙ ስዩም እመራለሁ፣ ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። የድንገረመው አድማጮች በድጋሚ እንደምናምሽታችኋል። ፖል ሩሳ ሳባጊና ወይም ሆቴል ሩዋንዳ የተሰኘው ዝነኛ ፊልም የተሰራላቸው ሩዋንዳዊ ላይ የሩዋንዳ ከፍተኛ ፍርድ ቤት የ25 ዓመት ቅጣት መወሰኑ ራይት ግሩፕ የተሰኘው የመብት ታጋይ ተቋም አወገዘ። ፍርድ ቤቱ ሰኞ ለት እሳቸውን ጨምሮ ሀያ ተጠርጣሪዎችን በሽብር ወንጀል ጥፋተኛ ሆነው አግኝቷቸዋል። ሩሳ ሳባጊና ክሱን የካዱ ሲሆን ነገር ግን ተቺዎች የእሳቸው እስር ዓለም አቀፉን የፍትህ ስርዓት ያከበረ አይደለም ይላሉ። ባሂማ ማኩሚ በሩዋንዳ የእርስ በርስ ጦርነት ወቅት ወደ ኬንያ የሸሹ ሲሆን የሩሳ ሳባጊናን አሳባጊናን የፍርድ ሂደት የሚከታተሉ ሰው ናቸው። እንደ ሳቸው አባባል የሩዋንዳ መንግስት ማንንም መስማት አይፈልግም። የመስማቱን እድል ቢሰጥ ኖሮ ግን ቢያንስ ከአንድ ሺ ሰዎች በላይ ሕይወት ያዳኑ ሰው መሆናቸው ይታወቅ ነበረ። አንድ ሺ ሰዎች ያዳኑን ሰው ሽብርተኛ ካላችሁ ምንም ያላዳኑትን ደግሞ ምን ሊባሉ ነው? ሲሉ ተናግረዋል። ዓለም በሙሉ ሩሳ ሳባጊናን በሩዋንዳ በተፈጸመው ዘር ማጥፋት አደጋ ውስጥ የነበሩትን ቱትሲና ሆቶዎችን በኪጋሊ ሆቴል ውስጥ በመደበቅ ከሞት ለመታደግ ራሳቸውን አደጋ ላይ በመጣል የደበቁ ጀግና ቢያደርጋቸውም ነገር ግን የሩዋንዳ መንግስት ፕሬዚዳንት ፖል ካጋሜን ለመጣል ከሚሰራ ወታደራዊ ሀይሎች ጋር ይተባበራሉ በሚልና በሰላ ሂሳቸው የተነሳ እንደ ስጋት ይወስዳቸዋል። ወደ ሶስት ሺህ የሚጠጉ ማሊያውያን ዜጎች ትላንት ሮብ ላይ ሀገራቸው ከፈረንሳይ ቀኝ ግዛት ነጻ የሆነችበትን የነጻነት ቀን በዋና ከተማዋ ባማኮ ሰልፍ በማድረግ አከበሩ። ተቃዋሚዎችም የወታደራዊ መንግስት መሪ የሆኑትንና የማሊ የሽግግር ፕሬዚዳንት ኮሎኔል አሲማ ጎይታን በመደገፍ የውጭ ተጽዕኖ ሲሉ የጠሩትን ምዕራባውያን ማሊ ከሩሲያ የደህንነት ተቋም ዋግነር ጋር ውል እንድትፈርም የሚያደርጉትን ጫና እንዲያቆሙ ጠይቀዋል። ባለፈው ሳምንት ፓሪስ በልዩ ሁኔታ ማሊ ከሩሲያ አንድ ሺህ የሚሆኑ ተዋጊዎችን ለማውጣት መዋዋላ እንዳሳሰባት ስትገልጽ ሰንብታለች። የፈረንሳይ መከላከያ ሚኒስትር ፍሎረንስ ፓርላ ሰኞ ዕለት በማሊ ባደረጉት ጉብኝት ይህን መሰል ምርጫ መገለል ነው ብለዋል። ከዚሁ ጋር በተያያዘም ጀርመንና የአውሮፓ ህብረትም ውሉ አሳስቦናል ሲሉ አስታውቋል። ይሁንና በመላው ሀገሪቱ ለተቃውሞ የወጡ ሰዎች ውሉን በመደገፍ የሩሲያ ና የማሊ ባንዲራዎችን ይዘው መታየታቸውን ኤኤፍፒ ዘግቧል። የሀገሪቱ የቀድሞ ቅኝ ገዢ የነበረችው ፈረንሳይ በማሊ በመላው ሀገሪቱ የተንሰራፋውን የጂሀዲስቶች ቡድን ስትዋጋ የቆየች ቢሆንም ነገር ግን ብዙዎች የከሸፈ በማለት ከዚህ ቀደም ታይቶ በማይታወቅ መልኩ የፈረንሳይ ወታደሮችን እየተቃወሙ ይገኛሉ። የአሁኑ የማሊ መንግስት ሩሲያን ከመቅጠሩ በተጨማሪም በቅርቡ ምርጫ ላይ ያካሂድ ይችላል የሚለው ደግሞ ብዙ ምዕራባውያን ሀገራቶችንም ስጋት ውስጥ ከጥቷቸዋል። በዩናይትድ ስቴትስና በአውሮፓ ህብረት የተመሩ ለጋሾች ትላንት ሮብ ለየመን 600 ሚሊዮን ዶላር ለማበደር ቃል ገቡ። የተባበሩት መንግስታት ድርጅት የገንዘብ እጥረት ማለት በየመን ረሃብ የሚዳረግ ነው ሲል አስታውቋል። ዩናይትድ ስቴትስ ሁለት መቶ ዘጠና ሚሊዮን ዶላር ተጨማሪ ገንዘብ ቃል የገባች ሲሆን ነገር ግን የተባበሩት መንግስታት ድርጅት አለም አቀፍ አስከፊ የሆነ የሰብዊ ሁኔታ ነው ሲል የጠራው ጦርነት መቆም አለበት ብላለች። ሰብአዊ እርዳታ በሰዎች ህይወት ላይ መሰረታዊ የሆነ ለውጥ ያመጣል ነገር ግን ብቻ ቀውሱን አይፈታውም ሲሉ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለተባበሩት መንግስታት ገንዘቡን ቃል በገቡበት ወቅት ተናግረዋል። የመንን እጅግ የጎዳት የአየር ድብደባ ያካሄደችው ሳዑዲ አረቢያ እና የሁቲ አማጽያን እንዲሁም መንግስት በሀገሪቱ ውስጥ ለምጣኔ ሀብቱ መድቀቅ ምክንያት በመሆን የመናውያንን የጎዳውን እና የተቋረጠውን ነዳጅ እንዲቀጥል መንገድ እንዲፈልጉም ጥሪ ያቀርበዋል። በመጨረሻም ኮቪድ-19፣ ፋይዘር የተሰኘው የኮቪድ-19 ክትባት አምራች ኩባንያ በቅርቡ ባደረገው ጋዜጣዊ መግለጫ የፋይዘር ክትባት እድሜያቸው ከአምስት እስከ አስራ አንድ ለሆኑ ህጻናት መሰጠት ይችላል ሲላስታወቀ ይሄ ዜና ይፋ የሆነው ዴልታ የተሰኘውና በተዛማችነቱ ፈጣን የሆነው የኮቪድ-19 ወረርሽኝ ዩናይትድ ስቴትስን ጨምሮ በዓለም ዙሪያ በተስፋፋበት ወቅት መሆኑ ተስፋን አጭሯል። በሌላ በኩል ከክትባት ጋር በተያያዘ የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ እስካሁን ድረስ በሀገሪቱ ሁለት ሚሊዮን ስድስት መቶ ሀያ አራት ሺ ስድስት መቶ ሰላሳ ስምንት ሰዎችን ማስከተቡን አስታውቋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋ ኤደንን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ዘመናዊ ቲያትር የመቶ ዓመት ጉዞውን የሚቃኝ ዘርፉ የገጠሙትን ችግሮች የሚያነሳ እንስሳና መላዎችን የሚጠቁም መርሃ ግብር ከሰሞኑ ተካሂደዋል። በዋሽንግተን ዲሲ አካባቢ በሚገኘው ሞንት ጎመሪ ኮሌጅ ውስጥ የነበረው መርሃ ግብር በውጭ ሀገራት የሚኖሩ ኢትዮጵያውያን ጠቢባን ለሀገራቸው ቲያትር እድገት በጎ ሚና የሚጫወቱበት መንገድም የተመከረበት ነበረ። ሙሉ ዘገባውን እንከታተል። ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያን ጋር ተዋውቀው መልካም ባልንጀራ ሆኖ ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያውያን ከተዋወቁ ዘንድሮ መቶኛ ዓመታቸውን ደፈኑ። የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቴአትር በበጅሮንድ ተክለ ማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓመተ ምሕረት በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናት አልተደረገም እንጂ አሉ፣ የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው የኢትዮጵያ ቲያትር የጀመረው በዚህ ዓመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው። መኖሪያውን በዩናይትድ ስቴትስ ካደረገ ከረምረም ያለው እውቁ የቲያትር አዘጋጅና ተዋናይ ተስፋዬ ሲማን ጨምሮ በርከት ያለው የኪነ ጥበብ ዘርፉ ባለሙያው ወዳጆችና ወዳጆች ከሰሞኑ በሞንትጋመሪ ኮሌጅ የቲያትር ማዕከል ተገናኝተዋል። የዘርፉን የአመታት ጉዞና አስተዋጽኦ፣ አሁን ያለበትን ደረጃና እየገጠሙ ያሉ ችግሮችን አንስተው መክረዋል። ዛሬ ኢትዮጵያ ያለው የቲያትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያደግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የትያትር ባለሙያዎች አንድም ተጠያቂዎች፣ ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም፣ ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርአቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለሙያቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው አ ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም በፊት በርካታ ቲያትር ቤቶች ነበሩ። አምስት ከስድስት ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግቶ ካለብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዚያ መልሰው ቶሎ እንዲከፈቱ የማድረግ መንግስትም ከፍተኛ እገዛ እንዲያደርግና ምክንያቱም ይህን ስናደርግ በርካታ ህዝቦች ያውና በርካታ ህዝብ የኢትዮጵያ ህዝብ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በስነምግባር ምግባር በስርዓት፣ በዲስፕሊን የታነጸ ህብረተሰብ ስላላሳደግን አላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው። ባለፉት መቶ ዓመታት ውስጥ ኢትዮጵያ የተለያዩ ክስተቶችን አስተናግዳለች። በእነዚህ ዓመታት ውስጥ ቲያትር የነበረው ሚና ከፍተኛ መሆኑን የሚያውሳው ኢትዮጵያ ዘመናዊ ቲያትር ጅማሬን መቶኛ ዓመት ለመዘከር የተቋቋመው ቡድን አባልና የመድረክ አስተናባሪ የነበረው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ነው። ቲያትር የማንነት መለኪያን መገለጫ ነው። ቲያትር ምናየውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለውና ከጣሊያን ወረራ ከሀገር ፍቅር ቲያትር እንቅስቃሴ ጀምሮ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋዊ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያዩ ፖለቲካል አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ጦርነቶች በምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን፣ የማስጨበጥ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤችአይቪ በለው ስለ ሳኒቴሽን እና ስለ ሄልዝ በለው ስለተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ይሄ ህይወት እያንዳንዱን ዘመን በ1960ዎቹ፣ 1970ዎቹ፣ 1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው። በሞንትጋመሪ ኮሌጅ ውስጥ የነበረው ዝግጅት ጥበቡን የተመለከተ ውይይት የተደረገበት፣ የቲያትር ዓለሙን ጉዞ የሚያሳይ የፎቶ አውደሪ፣ አጫጭር ቲያትር ትዕይንቶችም የቀረቡበት ነበረ። መኖሪያቸውን በዩናይትድ ስቴትስ ያደረጉ የቲያትር ባለሙያዎች ስለ ቲያትር በሚል መርህ በሀገር ቤት የተጀመረውን መነቃቃት የሚደግፉበትን መላዎችም አንስተው መክረዋል። በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንዱ የበሌላ መንገድ በማስተማር፣ በመተወን፣ በመጽሐፍ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በእኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚህ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው። በተለያየ ሙያ መስክ ውስጥ ያለው ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው እንዲያድግ፣ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድል እናገኛለን። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉመው ለዚህ ሀገር ላለው ኦዲየንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። እኔ ለይቻ ላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉና የተደጋገፉ ነገሮች ናቸው። እየለመስ ዘመናዊ ቲያትር ኢትዮጵያ ውስጥ በተዋወቀባቸው ዓመታት ሴቶች እንዲሳተፉ የተፈቀደበት ዘርፍ አልነበረ። ከዚያ ይልቅ ወንዶች ቀሚስ ለብሰው የሴቶቹን ገጸ ባህሪ የመጫወት አሰራር ሰፍኖ ነበረ። ዛሬ የጥበቡ አፍቃሪዎችን ልብ አሸንፈው በመድረኩ ላይ የነገሱ በርካታ ሴቶችን እያየን ነው። ቲያትር ለኢትዮጵያውያን ሴቶች ፍትሐዊ እየሆነ የመጣ ይሆን? እውቋ ገጣሚና ተዋናይት ሜሮን ጌትነት ሀሳቧን ልታጋራ ከፍትሃዊነት አንጻር ቲያትር አይደለም በሀገራችን ውስጥ አይደለም በሌላውም ዓለም ያለው የሴቶች እንቅስቃሴ ፍትሐዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል በቲያትር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኝ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም ጮክ ብለው እንዲናገሩ ድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር። ለቃሉ ተሳታይ ካለው ና ያንን ሁሉ ደግሞ አልፈው ተሻግረው ይሄንን ጥበብ ያሻገሩ በጣም በርካታ ሴቶች አሉ። በዛ አጋጣሚ ለነሱ ያለኝን አክብሮት መግለጽ እፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ እየተሻሻለ የመጣው አሁን በጣም በርካታ ሴቶች በየመድረኩ አሉና አሁንም ፍትሀዊ ነው ብለናል። አሁንም ምልከትወና ከጽሁፍ ከዝግ ግጅት ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃም ያ ነገር አድሬስ ተደርጓል ብያለምንም ፍትሐዊ አይደለም የምናገረው ነገር፣ ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር እንደሚታገለው እንታለኝ። አድማጭ ተመልካቾቻችን ወጣትና አንጋፋ የቲያትር ዘርፉ ባለሙያዎች የተሳተፉበትን የዚህን ዝግጅት ሙሉ ይዘትና የተሳታፊዎችን ቀሪ ሀሳቦች ያጠቃለለ መሰናዶ የፊታችን ቅዳሜ ምሽት በሚደመጠው ጋቢና መዝናኛ ይዘን እንመለሳለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ራዲዮ የሚቀርብላችሁን ጋቢና ቪኦኤን ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ የሕግ ባለሙያ ሴቶች ማህበር አስታውቋል። ጥናቱ የተደረገው ባኛዋ በኒውዌር ማጃንጋና በኦፓ ጎሳዎች ውስጥ ነው የደንገረመው። አጥኚዋን ኅብረት ህብረት አባይሁንና የአኟ ጎሳ አባል የሆነችውን እናት እንዲሁም በጥሎች ምክንያት ከፍተኛ እዳ ውስጥ መግባቱን የሚናገር አንድ ወጣት አነጋግራ ቀጣዩን ዘገባ ልካንናለች። ወይዘሮ ሀና ኦመድ ክቦት የጋምቤላ ክልል ነዋሪ ሲሆኑ በሙያቸው ደርስ ናቸው። የአኟ ጎሳ አባል የሆኑት ወይዘሮ ሀና የ አስራ ሁለት አመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ አስር አመት ሆኗቸዋል። ወይዘሮ ሀና ከባለቤታቸው ጋር የተፋቱበትን ምክንያት እንዲህ ያስረዳሉ። እሱ ደግሞ አድሮ ሲመጣ በጠዋት ይመጣናት ና ክፈች ይለኛል፣ በሩ ማለት ነው። ከዛ ይከፍትለታለ ሁሉ ጊዜ ኔ ገዛ። አንድ ቀን መጥቶ ክፈች ያለኝ እኔ ደግሞ ሰሎት ላይ ነበር ስለነበርኩኝ ያኔ ክፈቻ አለኝ ስለቆየው በጣም አበዛሽ ምናምን አለኝ እና ሰደበኝ ተጣላን እና እኔ ሞኝ አደረገኝ እንደ ሁሌ ጊዜ ዝም የምለው አልኩኝ እና ከዛ ተጣላን ከዛ ድራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋልና እነሱ ደግሞ ይሰድቡኛል እሷ እኮ ፋራ ነች እና ስለማልጠጣ ስለ እኔ ስለማልጠጣ ሳት እጫት ስለማልቅም ፋራ ና ቴሊኛለ ምክንያቱም አልዞር ማ ቤት ነው መሆነ እዛ በጣም የሚሰድቡኝ እና ሌላ ሌሎች ሴቶች የሚሰድቡኝ ከሱ ጋር ግፋታ ነው የሚሻለኝ፣ አልኩኝ። ቤተሰቦቹ ደግሞ የሚስተራወቁ ና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ድን ነው የሚሰድቡኝ? ከዛ ክፍተ ደግሞ ተናዳ እንደዚህ ከሆነ ለምንድነው የማትፋቱ አለች እኮ ከዛ አንቺ በቃ ተስፋ አትቆርጭም፣ እንዲ አለችኝ አክስቴ ማለት ተናዳ ማለት ያባ፣ ከዛ ደግሞ የእናተ እህት አለች፣ እና እሷ እኮ ተስፋ መቆረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ ሀሳቡ ይጠይቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠይቅ ምንም አልተናገረም፣ ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል፣ አንተ ደግሞ እንደምትፈልጋት ከሆነ ና ለሆነ የወሰደኝ። በዚህ መልኩ ጋብቻቸው የተጠናቀቀው። ወይዘሮ ሀና ለመፋታትም ቢሆን ውሳኔው የኔ ያልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው ልክ እንደ ህጻን ልጅ እንደሚደበደቡም ይናገራሉ። ማቀው ማለት ነው። አሁን አንድ ቤት መኖር ይጀምራሉ። አደን አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል፣ አርፍዶ ነው የሚገባ። ለምሳሌ አሁን ሌሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፈው። የተለመደ ነገር ነው ነገምብላ በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኟ ኑዌር፣ መጀንግ ና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሀና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመለክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤት ና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉ ና ተደራራቢ ችግሮችም እንዳሉባቸው ይናገራል ይናገራሉ። እንግዲህ የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። እነዚህ ምንድን ናቸው? አንደኛው የሥርዓተ ጾታ ይታ ክፍስል ግኝት አለ ና አገልግሎቶችን ከመጠቀም አንጻር ሴቶች ና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛ ምንዳ ደግሞ በሥርዓተ ፆታ ዙሪያ የተዛቡ አድሏዊ ልምዶችን፣ የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት ማስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጪነት ሂደት ውስጥ ያላቸው ስታቸው ምን ይመስላል በራሳቸው ሕይወት ና እንዲሁም ደግሞ በንብረት ባሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የሕጎቹ አሰጣጠምና ክስተቶች ውስጥ ምንድን ናቸው የሚለው ለማለት የሞከረ እና በእነዚህ ዙሪያ ክስተቶችን እያመላከተ ነው የፍትሀ አካላትን በመንግስት መዋቅር ውስጥ ያለው የፖሊስን፣ አቃቤ ፍርድ ቤቶችን ለምሳሌ መስጠኛ ድገባ ተፈጽሞብኛል ወይም ደግሞ ከባሌዳ በሚል ወደ ፍትሀ አካላት የሚሄድ ነገሩ በነዚህ የህብረተሰብ ክፍሎች ዘንድ ብዙ የተለመደ አይደለም። እነዚህን አይነት አለመግባባቶች የሚፈቱት በባህሉ መሰረት በሽማግሌዎች፣ በአካባቢ ማህበረሰብ በዛ ልምድ የሚፈታበት አግባብ እንዳለ ይህም ደግሞ ብዙዎቹ ሽማግሌ የሆነ የሚቀመጡት ወንዶች በመሆናቸው መብቶቻቸው ብዙ ጊዜ የማይከበሩበት ሁኔታዎች እንዳሉ ይሄ ዳፍታ ጥናት ለማሳየት ችሏል። ሌላው ከተዛባ ሥርዓተ ጾታ ጋር ተያይዞ ይህንን ሥርዓተ ጾታ ለማስቀጠል ያሉ ድሪቦች ጎጂ ልማዳዊ ድርጊቶች እና አመለካከቶች ጋር ተያይዞ ከስመንድ ጠቀስኩት የስራ ክፍፍል እንደተመለከተው የሴት ስራ የሴት ነው፣ ለወንድ ስራ የወንድ ነው። የወንድ የሴት ስራ ውስጥ ሴቶች ያን ሶስት መስራዎች ላይ ይሳተፋሉ። ሴቶች ግን ለምሳሌ ገበያ ሄደው ሽንኩርትና ቲማቲም ይገዙ በሴቶችም ሆነ በአጠቃላይ በወንዶችም በአካባቢ ማህበረሰብ የሚዘገዙበት ሴት ስራ የተናቀ ዋጋ የሌለው ተደርጎ የሚታይበት ሁኔታ እንዳለ ያሳያል። ሌላው ጎጂ ልማዳዊ ድርጊቶችን እንዳሉ ያሳያል። ያ ማለት ምንድን ነው? በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን የጥናቱ አድራጊ ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደምሳሌ ያነሱታል። ባባጋ ስትመጣ ያው ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳሉ። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለው፣ ሴትየዋ በዚህ ረገድ ምንም አይነት ስልጣን አይኖራትም። ከዚህ ጋር ተያይዞ ለምሳሌ መውለድ ማትችል ቢሆን ጥሎሹን እንድትመልስ ቤተሰቦቿን እንዲመልስ ና ቤተሰቡ እንድትመልስ የሚደረግበት ልማት እንዳለን አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወልጅ መቆጣጠሪያ ወስዳሮ ስገኝ የምትደረሱበት ሁኔታ እንዳለን ያሳያል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ኤደንን ለቀደሙ ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በሰሜን ወሎና አጎራባች ዞኖች የህዋት ጦር ቀሰቀሰው በተባለ ጦርነት ምክንያት ተፈናቅለው ወደ ደሴና አካባቢው የመጡ ተፈናቃዮች ቁጥር ከ350 ሺህ ማለፉ ተነግሯል። ይህም በተመለከተ መስፍን አድራጊ ቀጣዩን ዘገባ አልከውልናል። በየጊዜው ተፈናቅለው የሚመጡ የህብረተሰብ ክፍሎች ቁጥር እየጨመረ ነው የሚሉት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከ350 በላይ ሰዎች ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች ገብተዋል ብለዋል። ከሰሜን ወሎ ዞን 11 ወረዳዎች ወደ 8 ከተማ አስተዳደር ከዋግምራም ኮረሞ፣ ፍላ፣ ሰቆጣ፣ ሰቆጣ ዙሪያ የሚባሉት አካባቢዎች ላይ ከአፋር ክልል በተለይም ዞን አራት ያለው ወረዳ የሚባል አካባቢም ላይ በተመሳሳይም ከደቡብ ወሎ ዞን እነዚህ ግጭት ጦርነት በተከሰተባቸው አካባቢዎች በተለይ ከዚህ ከምባሰል ውጫሌ፣ በወረባቦ፣ ተውለደሬ እና ደላንታ አካባቢዎች ላይ ተፈናቅለው የመጡ ወገኖቻችን አሉ። ተፈናቃዮቹ አለን የሚሉትን ሀብት ጥለው ለስደት በመዳረጋቸው በዕለት ድጋፍ ለመኖር መገደዳቸውን ነው የሚያስረዱት። ከዚህ ውስጥ እስካሁን የዕለት እርዳታ ድጋፍ ያገኙ ተፈናቃዮቻችን 254044 ነው። ለእነዚህ ወደ 36778 ኩንታል የምግብ እህል ለተፈናቃዮቻችን ለማድረስ ጥረት ተደርጓል። ቀሪዎቹ ያልተዳረሱት ደግሞ አመጣጣቸው እለፍ ተቀደም ስለሆነ የስርጭት እስኬጁል አድርገ ያው በቀጣይ ተደራሽ የምናደርግበት ሁኔታ ይኖራል። አብዛኛው ተፈናቃይ ቤተዘመድ ጋር ተጠልሎ አሊያም ቤት ተከራይቶ እንደሚኖር የገለጹት ኃላፊው፣ በአስር ሺዎች ለሚቆጠሩ ተፈናቃዮች ሀያ ሁለት ትምህርት ቤቶች በመጠለያነት እንደተዘጋጀላቸው ጠቁመዋል። በደሴ አስራ አራት ትምህርት ቤቶች ኦልሞስት ወደ ሰባት ሺ ሰባት መቶ አንድ ተፈናቃዮች፣ በተመሳሳይ በኮምቦልቻ ስምንት ትምህርት ቤቶች ላይም ወደ አራት ሺ አምስት መቶ ስልሳ አምስት የሚሆኑ ተፈናቃዮች በስምንት ትምህርት ቤት ጊዜያዊ ማረፊያ አግኝተው ከመንግስት የሚደረገውን የእለት እርዳታ ድጋፍ እንዲያገኙ የተደረገበት ሁኔታ ነው ያለው መብራት ውሃንና መጸዳጃን ጨምሮ አንገብጋቢ አገልግሎቶች እንዲሟሉ መደረጉንም አመልክተዋል። ተንቀሳቃሽ ጤና ክሊኒኮች በእያንዳንዱ ትምህርት ቤት በጊዜያዊነት ተቋቁሞ የህክምና አገልግሎትም በነጻ እንዲያገኙ ለማድረግ ጥረት እየተደረገ ነው ያለው በመንግስት በኩል ተደራሽ ያልሆኑ የህብረተሰብ ክፍሎች ተፈናቃዮቹ ያረፉባቸው ከተሞች ነዋሪዎች ምግብና ምግብ ነክ ያልሆኑ የድጋፍ አቅርቦት ማድረጋቸውን ገልጸዋል። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተፈናቃዮቹ ስም ድጋፍ ላደረጉ አካላት ምስጋና አቅርበዋል። ያላሰለሰ ድጋፍ ላደረጉ ኢትዮጵያኖች፣ ትውልድ ኢትዮጵያኖች በውስጥም በውጭም ላሉ ከፍ ያለ አክብሮትና ምስጋናችንን እንዲደርሳቸው እንፈልጋለን። ይህ ድጋፍ የበለጠ አበረታቶን ከዚህ በላይ ቀውስ እንዳያጋጥመን እድልም አቆም ስለፈጠረልን ከልብ አርገን ምስጋናችን እናቀርባለን። በዓለም አቀፍ ቀይ መስቀል ማህበር በኩል ለ6 የቤተሰብ ተጠሪዎች ምግብ ነክ ያልሆነ ቁሳቁስ መከፋፈሉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበር ማህበር የጽህፈት ቤት ኃላፊ ጠቁመው ከተፈናቀው ብዛት ጋር ሲነጻጸር የተረዱት አነስተኛ ናቸው ብለዋል። በተለይ ከፍተኛ የፍራሽና የአልባሳት እጥረት መኖሩን በማውሳት ሰብዓዊ ድጋፍ ለሚያደርጉ አካላት ጥሪ አስተላልፈዋል። አብዛኞቹ ሴቶች ናቸው፣ አብዛኞቹ ህጻናት ናቸው፣ ነፍሰ ጡር እናቶች አሉ። ስለዚህ እነዚህ አካላት ወለል ምንጣፍ ላይ ማረፍ የሚችሉበት ሁኔታ አይደለም ሊኖር የሚገባውና፣ ፍራሽ አቅርቦቱ ላይ በቂ አይደለም፣ ሊታሰብበት ይገባል። ይህም መንግስት ብቻ ሳይሆን ከመንግስት ውጭ ያሉት መንግስት ጭምር የሚመለከታቸውም ስለሆነ በዛ ልክ የጋራ ጥረት የጋራ ተሳትፎ ማድረግ አለብን ብዬ አስባለሁ። በተስፋ ድርጅት ትምህርት ቤት የተጠለሉትና ህይወታቸውን ለመታደግ ከአፋር ክልል ወልዲያ ከወልዲያ ደሴ አድካሚ አድካሚና ረጅም የእግር ጉዞ ማድረጋቸውን የሚናገሩት ወይዘሮ ትዕግስት ናደው አንዷ ናቸው። በጣም ተሰቃይተን የመጣ ነው መጣ በእግራችን ነው የመጣ ነው ወልዲያ ድረስ ወልዲያ አርፈን ደግሞ ከወልዲያ ወዲህም ትራንስፖርት ሲዘጋጋ በእግራችን ነው የመጣ ነው። ቤተሰቦቼ እዛው ናቸው። ባለቤቴ ነው ይወጣ ወይዘሮ ከአድካሚ ከጉዞ በኋላ ህይወታቸውን ማትረፋቸው ቢያስደስታቸውም እርዳታ ከተሰጣቸው ወር ማለፉ ቅሬታ ፈጥሮባቸዋል። በመጣን እርዳታ በሁለት ተመዝግበን ሰላሳ ኪሎ ስንዴ ተሰጥተናል። ከወር በላይ ነው እስካሁን የለም እስካሁን የለም። ደችም አልቃለች። በፊት ድርጅቱ ነበር ምግብ የሚመግበን አሁን ግን ከሳምንት በላይ ሆኖ ተቋርጦብናል። ደግሞ ንብረትን ይዘን አልመጣንም። አካውንቱም አልቋል። ጨርሰናል። ያላችሁን እናንተ ናቸው። ከድርጅት ጋር ተያይዘው የሚነሱ ጉድለቶችንና ኢፍትሃዊነትን ለመፍታት ጥረት እንደሚደረግ የጽህፈት ቤት ኃላፊውም ሆኑ የዞኑ ዋና አስተዳዳሪ በመግለጫቸው ጠቁመዋል። ከወልዲያ ተፈናቅለው በደሴ ዳውዶ ትምህርት ቤት የተጠለሉት ፈንታው ጌታቸው፣ በተቻለ መጠን ህብረተሰቡ እስካሁን እንዳቻለ ነው። መንግስት ደግሞ ትኩረት አድርጎ የሚረዳ መንገድ ቢኖር የተሻለ ነው። ህይወታችን ለማውጣት እስካሁን ደህና ይዞናል። በዚህ አጋጣሚ የዳውዶና የደሴን ህዝብ ሳላመሰግን አላልፍም። ምስጋና እንደውም ያንሳቸዋል። ለብዙዎቹ ተፈናቃዮች የስጋት ምንጭ የሆነው የ2014 የትምህርት ዘመን መድረስ ነው። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱ ከሆነ ማረፊያችን የት ነው ሲሉ ይጠይቃሉ። ተፈናቃዮቹ ስጋታቸው እኛን የሚያሰጋናል ያሉት አቶ መሳይ መፍትሔውንም ጠቁመዋል። ትምህርት ቤት በቅርብ ቀን ይከፈታል። ስለዚህ በቅርብ ቀን የሚከፈት ከሆነ ያው ተለዋጭ ጊዜያዊ ካምፕ ማዘጋጀት የሚጠይቀን ይመስለኛል። ከዚህ አንፃር ምን መስራት አለብን የሚለውንም ከበላይ አካሎቻችን ጋር ከቅርብ ኃላፊዎቻችን ጋር እየተመካከርን ያለበት ሁኔታ አለ። ግን ጊዜ ሳይሰጠው ይህን ተግባር ፈጥነን መስራት እንዳለብን የወሰርነበት ሁኔታ ነው ያለው። ስለዚህ ካምፕ ዝግጅት በጣም ያስፈልጋል። ኦልሞስት ወደ 12 ሺህ ተፈናቃይ ሜቢ ትምህርት ቤት የሚከፈት ከሆነ መጠለያ ሊቸገሩ የሚችሉበት ሁኔታ ነው ያለው እና እሱ ላይ አሁንም ሁላችንም ትኩረት ሰጥተን መስራት የምንችልበት እድል ቢኖር የሚል ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ተስፍንን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው፣ ከአሜሪካ ድምፅ። አሁን አጭር ሙዚቃ ሰምተን እንምጣ። ሚኪያስሴት ይቀጥላል። ጊዜያችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም አብሬያችሁ ነበርኩ። በድምፅና ምስል ምህንድስ ነው ደግሞ እስካሁን ድረስ አብሮን የነበረው ንጉሱ ታምሬ ነው። የነገሰው ይበለን። ለዛሬ ጨርሰናል። እናመሰግናለን። መልካም